እንደምን አመሽታችሁልኛል! የተከበራችሁ አድማጮቼ፣ በእግር ኳስ የኢትዮጵያ ብሔራዊ ቡድን በቻን ዋንጫ ማጣሪያ ግጥሚያው የኬንያ አቻውን አሸነፈ። የሴቶቹ የዓለም እግር ኳስ ዋንጫ ፍልሚያ ደግሞ በካናዳ ተፋፍሞ ቀጥሏል። በአትሌቲክስ በቻይና ኦሊምፒክ በአስር ሺህ የሚወዳደሩ የኢትዮጵያ አትሌቶች ተለዩ። እነዚህ ቀዳሚ ዜናዎቻችን ናቸው። ሌሎችም አሉን። አብራችሁን ቆዩ። በቅድሚያ ለቻን የአፍሪካ ዋንጫ ማጣሪያ ግጥሚያ ወደ አዲስ አበባ እንሄዳለን። ገዛ ህንጽውን መስቀል አመሰግናለሁ ሰለሞን። በእግር ኳስ ዜና የኢትዮጵያ ብሔራዊ እግር ኳስ ቡድን ከኬንያ አቻው ጋር ትናንት በባህር ዳር ስቴዲየም ለቻን የአፍሪካ ዋንጫ ያደረገውን የማጣሪያ ጨዋታ ሁለት ለባዶ አሸንፈዋል። ሁለቱ ቡድኖች ለእረፍት የወጡት በአስቻለው ግርማ ጎል አንድ ለባዶ መሪነት ሲሆን ሁለተኛውን ጎል ከእረፍት መልስ በፍጹም ቅጣት ምት ያስቆጠረው ጋቶች ፓኖ ነው። እንግዳው ቡድን በተደጋጋሚ ያደረገውን የጎል ሙከራ ግብ ጠባቂው ታሪክ የጌትነት ከማክሸፉም በላይ የተመታበትን ፍጹም ቅጣት ምትም በማምከኑ ተደናቂ ሆኗል። በተጫዋቾቻቸው እንቅስቃሴ የተደሰቱት አሰልጣኝ ዮሐንስ ሳሌም ከጨዋታው በኋላ ለመገናኛ ብዙኃን የሚከተለውን አስተያየት ሰጥተዋል። ሲሆን አሸንፈናል። ም ድል አላገኙም። እነሱ ያችን ፔናልቲን ያገኙት ከዛ ሌላ በደንብ ከዚህ በፊት የታማንባቸውን ብዙ ነገሮች ያሻሽለናል ክንችት የለውን ቲሙ ክፍተት በብዛት የሚባሉትን ነገር እንግዲህ ባጋ የልጆቹን ሞራል እያነሳሳ መሆኑ ልጆቹም ስለተገነዘቡ ህዝቡ ከጎናቸው እንጂ ጫና የሚፈጥባቸው እንዳልሆነ ሊደግፋቸው፣ ሊረዳቸው የመጣ መሆኑን በማመናቸው አሁንም ስራቸውን ሰርተዋል። የኢትዮጵያ ብሔራዊ ቡድንና ኬንያ የመልስ ጨዋታቸውን ከሁለት ሳምንት በኋላ በኬንያ ያደርጋሉ። በደርሶ መልሱ ውጤት የተሻለ ነጥብ ያለው ወደ ተከታዩ ማጣሪያ ማለፉን ያረጋግጣል። ከኢትዮጵያና ኬንያ በደርሶ መልሱ አሸናፊ የሚሆነው ደግሞ ከቡሩንዲና ጅቡቲ አሸናፊ ከሚሆነው ጋር ወሳኝ የደርሶ መልስ ጨዋታ አድርጎ አላፊ ቡድን ለቻን የአፍሪካ ዋንጫ ማለፉን ያረጋግጣል ማለት ነው። በቻን የአፍሪካ ዋንጫ ማጣሪያ ላይ መሳተፍ የሚችሉት ከሀገራቸው ውጭ በፕሮፌሽናልነት ያልተጫወቱትን ብቻ የሚያሳትፍ ነው። በሌሎች የአፍሪካ ከተሞች የቻይና አፍሪካ ዋንጫ ማጣሪያ ተከናውነዋል። ከጊዜ አንጻር የተወሰኑት ውጤቶችን ለመጥቀስ ያህል ጅቡቲ ላይ ጅቡቲ ከቡሩንዲ፣ ጊኒ ቢሳዎ ከማሊ ሁለቱም በተመሳሳይ አንድ አቻ ሲለያዩ የታንዛኒያ ቡድን በሜዳው በኡጋንዳ አቻው ሶስት ለባዶ ተረቷል። የታንዛኒያዋ አሰልጣኝ የኒውዘርላንድ ዜጋ ናቸው። ከስራቸው ለመባረር ሽንፈቱ ምክንያት ሆኖባቸዋል። እንዲሁም ደቡብ አፍሪካ ሞሪሸስን ሶስት ለባዶ ሴኔጋል ጋምቢያን ሶስት ለአንድ አሸንፈዋል። አመሰግናለሁ ገዛህኝ። በሌላ እግር ኳስ ዜና በቺሊ አስተናጋጅነት አስራ ሁለት ቡድኖችን ሲያፋልም የሰነበተው የኮፓ አሜሪካ ሻምፒዮና ስምንቱ ለሩብ ፍጻሜ ኃላፊዎች ተለይተዋል። ከምድብ ሁለት የአርጀንቲና ቡድን ጃማይካና ዩራጓይን በመርታት ከፓራጓይ ጋር ደግሞ አቻ በመውጣት በሰባት ነጥብ ከምድቡ በአንደኝነት አልፏል። ከምድብ ሶስት የብራዚል ብሔራዊ ቡድን ትላንት ቬኔዙዌላን ሁለት ለአንድ በማሸነፍና ከሌሎች በሰበሰበው ስድስት ነጥብ ከምድቡ በአንደኝነት ሲያልፍ ፔሩ በአራት ነጥብ ሁለተኛ፣ ኮሎምቢያ ደግሞ በጥሩ ሦስተኝነት ማለፍ ችለዋል። የብራዚሉ ኔይማር ተጫዋች በመምታቱ ተቀጥቶ ወጥቶበታል። ቀሪ ግጥሚያዎቹን የሚያደርገው ያለ ኔይማር ይሆናል ማለት ነው። ሌሎች ሁለት ሩብ ፍጻሜውን የተቀላቀሉ አስተናጋጅ ቺሌና ፓራጓይ ሆነዋል። ወደ ካናዳ እንሂድ። የዓለም የሴቶች እግር ኳስ ዋንጫ ውድድር ተፋፍሞ ቀጥሏል። የወጣት ሴቶች ከጊዜ ወደ ጊዜ አጨዋወታቸውን እያሻሻሉ መምጣታቸው ብዙዎችን አስደስቷል። የኳስ ኮንትሮል ሞሳ፣ አክርሮ መምታት፣ በግንባር እየገጩ ማሳለፍና ሳይር በተበቱ ጎል ማግባትን እየተካኑት ነው። በሳምንቱ ማብቂያ ቅዳሜና እሁድ የየምድቡ የጥሎ ማለፍ ወሳኝ ፍልሚያ ተካሂዷል። ቻይና ካሜሩንን አውስትራሊያ ብራዚልን በተመሳሳይ አንድ ለዜሮ አሸንፈው አልፈዋል ካናዳ ፈረንሳይ እና ጀርመንም ካለፉት ውስጥ ይገኛሉ ዛሬ ፈረንሳይ ከእንግሊዝ ዩኤስኤ ከኮሎምቢያ ይጋጠማሉ እየተከታተል እናቀርባለን ለአትሌቲክስ ስፖርት ዜና እንደገና ወደ አዲስ አበባ መልሳችኋለሁ ገዛኸኝ በኔዘርላንዷ ሄንግሎ ከተማ ባለፈው ሳምንት አጋማሽ የተደረገውን ዓለም አቀፍ የአስር ሺህ ሜትር ውድድር በውድድሩ ኢትዮጵያውያን በርከት ብለው መወዳደራቸውን ተከትሎ የኢትዮጵያ ሻምፒዮና አስመስለው ታምሽተዋል። በሁለቱም ጾታ ጣልቃ ሳያስገቡ ድል የቀናቸውም የኢትዮጵያ አትሌቶች ናቸው። በወንዶች አትሌት ሙክታር ኢድሪስ ነው የሀገሩን ልጆች ኢማና መርጋንና ሞስነት ገረመውን አስከትሎ በአንደኝነት የፈጸመው። አሸናፊው ሙክታር የገባበት ጊዜ በጣም ግሩም ነው። ሀያ ሰባት ደቂቃ አስራ ሰባት ሴኮንድ አንድ ሰባት ማይክሮ ሴኮንድ ነው። በሴቶች ሰላሳ ደቂቃ አርባ ዘጠኝ ሴኮንድ ከስድስት ስምንት ማይክሮ ሴኮንድ በሆነ ጊዜ ያሸነፈችው አንጋፋዋ አትሌት ገለቴ ቡርቃ ናት። ገለቴ የስፍራውን ጊዜ ማሻሻሏም ተዘግቧል። አለሚቱ ሐሮዬ እና በላይነሽ ኦልጂራ ሁለተኛና ሶስተኛ ሆነዋል። እነዚሁ በሄንግሎ የአስር ሺህ ሜትር በሁለቱም ፆታ ከአንድ እስከ ሶስት በመውጣት የፈጸሙት አትሌቶች የፊታችን ነሐሴ በቤጂንግ ላይ በሚዘጋጀው የዓለም አትሌቲክስ ሻምፒዮና በኢትዮጵያ ተወክለው እንደሚወዳደሩ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ይኸው ነው በእኔ በኩል ያለው። ሰለሞን ገዛኝ እናመሰግናለሁ። በመጨረሻም የመስክ ቴኒስ እንግሊዛዊው አንዲ ሙሬ በኩንስ ክለብ የፍጻሜ ዋንጫ ግጥሚያ ትላንት ኬቨን አንደርሰንን አሸንፎ ሻምፒዮና ሆኗል። በዚህም ከዚህ ቀደም በንግሥቲቱ ክለብ ለአራት ጊዜ ዋንጫ ካነሱ ሻምፒዮኖች ከነ ጆን ማክንሮ፣ ቦሪስ ቤከር፣ ሌተን ሄዊት እና አንዲ ሮዲክ ጋር ተቀላቅሏል። በቀጣይ የዊምብልደን ቴኒስ በቀጥታ ማለፍ ችሏል። 64 ደቂቃዎች በፈጀው ከባድ ግጥሚያ ሙሬ ስህተት ላለመፈጸም ያሳየው ጥረት አስመስግኖታል። ስኮትላንዳዊው አንዲ ሙሬ ከሁለት ዓመታት በፊት በዊምብልደን ባሸነፈ ጊዜ ከነበረው አቋም በአሁኑ ጊዜ የተሻለ መሆኑን ያስረዳል። ሙሬ ግዙፉን የአጎን ሻምፒዮና ዋንጫ ሲያነሳ ትናንት ለአራተኛ ጊዜ መሆኑ ነው። 270 ሺህ የእንግሊዝ ፓውንድ ቼኩን ተረክቧል። በዚሁ ላብቅ፣ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ፍሌነን ሰላም፣ ደህና ቆዩኝ።